ካለፈው ሳምንት ጀምሮ ዘጠኝ አትሌቶች አበረታች መድኃኒት ወስደዋል በሚል ጥርጣሬ ምርመራ ላይ እንደነበሩ ዘገባዎች ያሳያሉ። በዓለም አቀፍ የጸረ ጉልበት ሰጪ መድኃኒት ተቋም እና በዓለም አትሌቲክስ ፌዴሬሽን ሲካሄድ የነበረው ምርመራ እስካሁን ሶስት አትሌቶች ይህን መድኃኒት እንደሚጠቀሙ አረጋግጠዋል። ጉዳዩ አገሪቱ በአትሌቲክስ ያላትን እውቅና እና ለዘመናት የገነባቸውን ክብር በከባድ ሊጎዳ እንደሚችል የሚናገሩ አሉ። የስፖርት ጋዜጠኛ ምስጋናው ታደሰ አንዱ ነው። ቀደምት አትሌቶች እንግዲህ አንጋፋዎቹ የሚባሉት ኃይሌ በብርታታቸው ዓለምን ማሸነፍ ችለዋል። እነ ደራርቱም እነ መሰረትም ሌሎችም ጭምር ማለት አሁን አንጋፋ አትሌቶቹም የሚሉት ነገር ምንድን ነው? በቃ በአቋራጭ በመክበር የመጣ ነገር ነው። ይሄ ደግሞ ለኢትዮጵያ አትሌቲክስ ትልቅ አደጋ ነው። ነገሮች በዚህ አይነት መልኩ የሚቀጥሉ ከሆነ ኢትዮጵያ በትልልቅ ኢንተርናሽናል ውድድሮች ላይ ሁሉ እንዳትካፈል ልትታገድ ትችላለች። ለምሳሌ የዓለም ወጣቶች አትሌቲክስ ሻምፒዮና መጋቢት ስምንት አሜሪካ ፖርትላንድ ይከናወናል። በዚህ ኬዝ ምክንያት ብቻ በዶፒንግ ኬዝ ምክንያት ብቻ ሩሲያ ታግዳለች እና ኬንያም ወደ ሪዮ ኦሎምፒክ ልትታገድ ትችላለች የሚል ነገር አለ። ነገሮች በዚህ አይነት መንገድ የሚቀጥሉ ከሆነ በትልልቅ ውድድሮች ላይ እንዳንታገድ የሚል ስጋት አለን። ባለፈው አርብ የካቲት 25 2008 ዓ ምት የኢትዮጵያ አትሌቲክስ ፌዴሬሽን በጠራው ስብሰባ ከ300 በላይ አትሌቶች የተሳተፉ ሲሆን እንደ ፌዴሬሽኑ አሁንም እንደ አስፈላጊነቱ የሚጠረጠሩ አትሌቶችን የምርመራ ናሙና እንደሚወስድ ዘገባዎች ያሳያሉ። በዓለም አቀፉ የጸረ ጉልበት ሰጪ መድኃኒት ተቋም ዋዳ በእንግሊዝኛ ምጽሩ ደንብ አንቀጽ 38 መሰረት ሶስቱ የተወገዱት አትሌቶች በሚቀጥሉት ሁለት ወራቶች ውስጥ ይግባኝ ማለት እንደሚችሉ ጋዜጠኛ ምዝጋናው ይናገራል። በአትሌቶቹ ላይ ስለሚወሰደው እርምጃ ደግሞ ምዝጋናው የሚከተለውን ይላል። ከተረጋገጠባቸው በኋላ በአንቀጽ አርባ መሰረት ከሁለት እስከ አራት ዓመት የሚደርስ ቅጣት ይጠብቃቸዋል። በዚህ ደግሞ በኢትዮጵያ መንግስት በኩል የተገለጸው ደግሞ በወጣቶችና ስፖርት ሚኒስትር ሚኒስትር ቤት አክቡራ ታሁን በኩል ደግሞ የተገለጸው ምንድን ነው የሀገርን ክብር ማዋረድ ጭምር ስለሆነ እስከ እስር ድረስ በኢትዮጵያ ህገ መንግስት መሰረት እነዚህ ይህን ማድረግ ወንጀል ስለሆነ እስርም ሊጠብቃቸው ይችላል። እነዚህ አትሌቶች ማለት ነው። በኢትዮጵያ አትሌቲክስ ግን ትልቅ አደጋ ነው። አትሌቶቹ ይህንን የጉልበት ሰጪ መድኃኒት አወሳሰዳቸውን በተመለከተ አሰልጣኞቻቸውን ጨምሮ ድካም ይቀንሳል፣ የምግብ ፍላጎት ይከፍታል፣ ጭንቀትን ያስወግዳል በሚል ምክንያት እንደሆነ በስብሰባ ላይ የተካፈሉት በፌዴሬሽኑ በህክምና ሙያ የሚያገለግሉት ዶክተር አያሌው ጥለሁን መግለጻቸው ጋዜጠኛው ይናገራል። ይሁን እንጂ የዚህ ሁሉ ምንጭ ምስጋናው እንደምከተለው ያብራራል። በጣም አስገራሚው ነገር ግን በትውልድ ሩሲያዊ በዜግነት ቱርካዊ የሆኑ ሚስተር ዛካ የሚባሉ ሰውዬ በዓለም አትሌት ፌዴሬሽን እድሜ ልክ የታገዱ ሰውዬ ናቸው። እዚህ አዲስ አበባ ገብተው ይህንን እነዚህን ዶፒንጎች ለአትሌቶቻችን ሲሰጧቸው የነበሩት እና እዛ ከመድረኩ እንደተገለጸው አንድ አትሌት ለአንድ መርፌ ለመወጋት አስራ ስምንት ሺህ የኢትዮጵያ ብር ድረስ እንደሚከፍሉ ነው የተገለጸው። እኚህ ሰውዬ በቁጥጥር ስር ሊውሉ ሲሉ ከሀገር ጠፍተው መውጣታቸውና አሁንም እየተፈለጉ እንደሆነ ተገልጿል። ከዛ በተረፈ ደግሞ አንድ ዩክሬናዊ ሰው እንደዚሁ አዲስ አበባ በመግባት ቤት ነገር አይተው አትሌቶቹ ልምምድ የሚሰሩበት ቦታ ድረስ እየሄዱ እነዚህን ዶፒንጎች እንደሚሰጧቸው ተረጋግጧል። እኚህ ሰውዬ ግን በቁጥጥር ስር ውሏል፣ አሁን ኢትዮጵያ ውስጥ ማለት ነው። ጉዳዩን በተመለከተ በዶች ቬለ ደረገጽ ላይ በተደረገ ውይይት ሁኔታውን እንዳሳሰባቸው የተለያዩ አድማጮች አስረድተዋል። ሊያሳድር የሚችለው ተጽዕኖ ቀላል እንዳልሆነ እና አትሌቶቹ የራሳቸውን ጥቅም እንጂ የሀገርን ጥቅም እንዳላስቀደሙ ተሳታፊዎቹ ገልጸዋል።